ከማህበረሰብ ለማህበረሰብ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር በየዓመቱ የኢትዮጵያውያን አውስትራሊያውያንና ትውልደ ኢትዮጵያውያን የእግር ኳስ ውድድር ወይም ቱርናመንትን ያካሂዳል። ባጠናቀቅነው ዓመት ከዲሴምበር 25 እስከ 29 ድረስ የተከናወነው ቱርናመንትም ለ28 ጊዜ የተከናወነ ሲሆን ይህ ዓመታዊ ዝግጅት እንዲሆን ሀሳቡን ከጠነሰሱትና ተግባራዊ ካደረጉት ባለሙያዎች መካከል የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበረው ኤርሚያስ ወንድሙ አንዱ ነው። ኤርሚያስ እንደሚለው በአሜሪካ ለሚደረገው ውድድር ለመታደም እዚያ በነበረበት ወቅት ነበር ሀሳቡ የተጠነሰሰው። የቶርናመንቱም አካል ለሆነው የኢትዮጵያ ቀን ታላቅ ድምቀት የነበረው ድምፃዊ ሻምበል በላይ ዝግጅቱን ለመታደም ከአሜሪካ በመምጣት ታዳሚዎችን ሲያዝናና ቆይቷል። ሻምበል በላይ ምንም እንኳን ሙዚቃ ሙያው ቢሆንም በአብላጫው የሚወደው ግን እግር ኳስ እንደሆነ ይናገራል። ለዚህ ደግሞ ያኔ ለመድን ይጫወት የነበረውና የሜልበርን ነዋሪ የሆነው ኤርሚያስ ወንድሙና ሌሎችም ኳስ ተጫዋቾች ተጽዕኖ እንደፈጠሩበት ይናገራል። በተለይ ለኤርሚያስ የተለየ አድናቆት እንዳለው፣ ባልንጀርነታቸውም ከሩብ ክፍለ ዘመን በላይ እንዳስቆጠረ ይናገራል። በሜልበርን በነበረው ዝግጅት ላይ እንደገና በአንድ ላይ ታድመው የመከታተላቸው ሚስጥርም የረጅም አመታት ጓደኝነታቸው ውጤት መሆኑንም ይናገራል። እኛም የጓደኝነት ጊዜያቸውን ያሳለፉትን መልካም ጊዜያቶች ያወጉን ዘንድ እንግዳ አድርገናቸዋል። ድምፃዊ ሻምበል በላይ፣ እንኳን ወደ ሜልበርን አውስትራሊያ በሰላም መጣህ። የመጣህበት ወቅትም ደግሞ ሜልበርን የምትደምቅበት ቱርናመንቱ የሚካሄድበት ጊዜ ነውና እንኳን በሰላም መጣህ እንላለን። ከኤስቤስ የአማርኛው ቋንቋ ዝግጅት ክፍል እንኳን ደህና ቆያችሁኝ። እኔም በጣም ደስ ብሎኛል በመምጣቴ። እግዚአብሔር ያክብርልኝ። ኤርሚያስ ወንድሞ በቅድሚያ ለዚህ ፈቃደኛ ስለሆንክልና እናመሰግናለን። እኔም ማርትሻ አመሰግናለሁ እና ኤስቢስን ፕሮግራማችሁ ላይ ከወንድሜ ከሻምበል ጋር ይህንን አጋጣሚ ስለፈጠራችሁልኝ በጣም አመሰግናለሁኝ። የእኛ የአርቲስቶች ሙያና ስፖርተኛ አንድ ነው። አንደኛ ባህል ሚኒስቴር ነው፣ የስፖርቱም ሚኒስቴራችን መስሪያ ቤታችን አንድ ነው። ግን በምንድ ነው እኔ ከልጅነት ያደኩት ወልቃየት ነው። ከወልቃየት ጎንደር፣ ከጎንደር ስመጣ ኳስ ሜዳ ነው የገባሁት። ኳስ ሜዳ ስገባ በዛን ጊዜ እነ ትግል ፍሬ የነበሩበት እድሜ ነው። ከዛ በኋላ ኳስ ሜዳ ስገባ እነ ኤርሚያስ ልጆቹ ነው የሚጫወቱበት። ለመድን ድርጅት ነበረ እና ኤርሚያስን እዛች ስቴዲየም አካባቢ ለመስፈን ስሄድ ሰረቅ እያረኩና አንዳንድ ጊዜ ሰላም ልለው ፈርሀለሁ። አቀማመጡ ሁላረሰው ቁጭ ብለው ከልጆች ጋር እየተጫወተ ዋለሁ። እና ኤርሚያስን በጣም ነበር የምወደው። እና ከዛ ምን አደረኩ ያኔ በነበረው ጊዜ ኤርሚያስን ለማየት ስገባ እየተጫወቱ የነበረበት ጊዜ ነው እና ሁልጊዜ ኳስ ጨዋታ፣ በዛን ጊዜ እሱ የመድን ተጫዋች ነበረ። በጣም ነው ደስ የሚለኝ። ከዛ ኳስ አንድ ያገኘና ከግማሽ ሜዳ ሲገባ ያ ኳስ ህዝቡ ሲጮና ያ ኳስ አረሰው። ከዛ በኋላ አንድ ቀንም እንግዲህ ፍቅር ነው እንጂ አለኝ። እንደዚህ ቁጭ ብዬ ሻይ ጠጥቼ አፍሬው አላውቅም። እንደነ ሙሉጌታ ወልደየስ እንደነ ገብረመድኅን እንደነ ነጋሽ ተክሊት ቁጭ ብዬ አውርቸው አላውቅም። እና ከዛ በኋላ በቃ እንደዚህ ሆኖ ብሔራዊ ቡድኑ ሲሄድ አሸንፈው ለማክብረት አራቱን ሪጎሪ ይዞ በሄዱበት ጊዜ ከዛ በኋላ እኔ ኳስ አቆምኩኝ። አልቅሼ አልቅሼ አልቅሼ በህይወቴ ያዘንኩት እነሱ ያ ቲም ሲጠፋ ነው። ሌላው ደግሞ ምንድን ነው በጣምም ደስ ያለኝ አንድ ነገር ኤርሚ ሲያገባ መጥቼ ዳርኩት። ከዛ ደግሞ አሁን ደግሞ ለኢትዮጵያ ኮሚኒቲ ስመጣ ሳገኘው በጣም ደስ ነው ያለኝ። ከኤርፖርት የተቀበለኝ እሱ ነው። ከቤቱ ያሳረፈኝ እሱ ነው። ባለቤቱ ደግሞ አቢ በጣም ጥሩ ሰው ነች። እያስተናገዱ ነው ያሉት። እና በጣም ደስ ብሎኝ ነው ያለሁት። እና በአጠቃላይ ስፖርት በጣም ነው የምወደው። እኔ ብዙ ኳስ ተጫዋቾች ጓደኞች የነበሩ እነ ነጋሽ ተክሊት፣ እነ ማንኤል፣ እነ ተስፋ ሚካኤል፣ እነ አዲሽ የሚባሉት ከአስመራ እንኳ እነሱን ከዛ በኋላ ደግሞ የሳን ጆርጅ ልጆች እነ ሙሉጌታ ከበደ እነ ገብረ መድን አይሌ ሁሉንም ኳስ ተጫዋቾች በሙሉ ጓደኞቼ ናቸው። ከሙዚቃ ይልቅ ኳስ ነው የምወደው እኔ እኔ ወጣቱኝ አዲስ አበባ በገባሁበት ቁጥር የእኛ ብሔራዊ ቡድኖች ብዙዎቹ እያሸነፉ ነው የሚጠፉት። እኔ ለኩንትራት አሜሪካን ሀገር ሂጄ እኔ አስቴር ማህሙድ አብረን እንጫወት ነበር ሙዚቃ። ከዛ ወደ ኢትዮጵያ ሲሄድ ስፖርት ያደገበት ጊዜ ነበረ። ከዛ በኋላ ደግሞ በቃ ስፖርተኞች ሲጠፉ አዝ ነበር እና በጣም እንደሱ አይነት ታሪክ ነው ያለኝ። ምናልባትም የነ ኤርሚያስ የነ ለማ በዛን ዘመን መውጣት፣ በእርግጥ ከባድ ጊዜ ነው ለኢትዮጵያ ስፖርት። ብዙ ሰዎችም እነሱን ሚስ ያደረገበት ወቅት ነው። ኤርሚያስ፣ ወደ አንተ ልመለስ እና ታስታውሳለህ? የመድኑን ግብ ከመሀል ሜዳ ላይ ያስቆጠርከውን። ትዝ አይለኝም፣ ምክንያቱም በጊዜው ብዙ ጎሎች አግብቼ ስለነበረ አብዛኛዎቹ ረስቻቸዋለው። ከሁሉ ጎሎች ትዝ የሚለኝ ወደ መጨረሻ አካባቢ ከኡጋንዳ ጋር ከመውጣታችን በፊት የመጨረሻ የወዳጅነት ጨዋታ ላይ የተጫወት ነው። እኔ ለብዙ ጊዜያት ወደ ሶስት ወር የሚያክል የዘውድ ዋንጫ ነበር መሰል የሚባለው የዛ ጊዜ ከኤርትራ ጋር የመጨረሻ ጨዋታ ስንጫወት እኛ አዲስ አበባን ወክለን እንደ አጋጣሚ የመጀመሪያው ግማሽ ላይ ግሬን ተጎድቼ ለሶስት ወራት ያህል ለሞሪሸስ ለአስራ አራተኛው አፍሪካ ዋንጫ ማጣሪያ በምንዘጋጅበት ጊዜ ትሬኒንግ መስራት ስላልቻልኩኝ ከቲሙ ጋር መንግስቱ ወርቁ ነበር፣ በጊዜው ያው በጣም ይተማመንብኝ ስለነበረ ለሶስት ወር ያክል እያስታመመኝ ቀላል ትሬኒንግ እየሰጠኝ እዛው ከቲሙ ጋር ቆየኝ። ሌላ ተጫዋች ቢሆን ከቲሙ ይቀነስ ነበር፣ ግን ያው እኔም በጊዜው ጥሩ ስለነበርኩኝ መንግስቱ ወርቁም ስለፈለገኝ፣ ያ ጊዜ አልፎ ተመልሼ ከኡጋንዳ ጋር ስንጫወት ነበር። ሻምበልም ጋር ስናወራ ብዙ ጊዜ ያስታውሰዋል ና እንደገባሁኝ ሰው በጣም በጉጉት ይጠብቀኝ ነበርና ያቺ ጎል በጣም ትዝታለችኝ እና ብዙም የኢትዮጵያ የስፖርት ተመልካች ያስታውሳታል። ግን ከዛ ውጭ ብዙ ጎል ስላገባሁኝ የትኛው እንደሆነች ለጊዜው ትዝ አትለኝም እና እንደዛ ነበረ። እርግጥ ነው ለእናንተ ቤት ኳስ ህይወት ነው። ከታላቁ ከአቶ ወንድሙ ከበደ ጀምሮ ወንድሞችህም፣ ሁላችሁም አብዛኞቻችሁ በኳስ የተቃኘ ቤተሰብ ያለው። ወደ ሻምበል አስተያየት ንግባ ና። ሻምበል በአንተ ህይወት ውስጥ ረጅም ጊዜ ግንኙነት ነው ያላችሁ እንግዲህ፣ ከዛ ከአዲስ አበባ ስታዲየም ጀምሮ፣ በሰርግህ ላይ አብሮ እስከመገኘት በጎል ማሳነት እድሜ፣ ቁጭ ብሎ አንድ ቦታ ላይ ቁጭ ብሎ አሁን ቃለ መለልስ እንኳን ሳደርግላችሁ አንድ ላይ ተቀምጦ መገኘትን እንዴት ታየዋለህ ኤርሚያስ? በጣም እድለኞች ነን ብዬ ገምታለሁ በዚህ አጋጣሚ መገናኘታችን። ከዛ በተረፈ ደግሞ ከሻምበል ጋር ያለው ትውውቅ ያው ከኢትዮጵያ ጀምሮ ቢሆንም ያው እሱ እንደ ገለጸው ፐርሰናሊ፣ የተገናኘንበት አጋጣሚዎች ከመታያየት በስተቀር አልነበረም። ከሱ ይልቅ እንዲያውም እኛ ያው ስቴዲየም አካባቢ ምንውልበት ዞብል የሚባል እንደ ክለብ ቡና ቤት ነገር ነበረ፣ ባር ነገር። እዛ የማይመጣ ስፖርተኛ የለም። ሙዚቀኛ፣ አትሌቶች፣ አሰልጣኞች፣ የዩኒቨርሲቲ ሌክቸረርስ፣ የዩኒቨርሲቲ ተማሪዎች፣ አይደኖው በቃ የከተማው መካከል ነው ማለት ይቻላል። እና እዛ ቤት ልዩ ታሪክ ያለው ነው ከሻምበል ይልቅ ኤልያስ ተባበል ነበር በጣም ብዙ የሚመጣው እዛ ቤት ና ከኤልያስ ተባባል ጋር በጣም ብዙ ጊዜያቶች ያሳልፈናል። በተለይ በዞብል እና የዛ ጊዜ ሻምበል ከሱ ጋር ሲመጣ ያው ዋለው፣ ግን ብዙ እንዳለው ቅርርብ አልነበረንም። ያው እሱ በኳሱ በሚገባበት ጊዜ ባለው ትዝታ እና እኛም ደግሞ በጊዜው እሱም ሆነ እነ ኤልያስ እነ ጸሀዬ እነ ንዋይ የወጡበት በራስ ቲያትር የነበረ በጣም በከተማው ራሱ እነሱም በጣም ድንቅ የሆኑበት በጊዜያቸው ሙዚቃውን የተቆጣጠሩበት ጊዜ ስለነበረ ያውኛም እንደዛው ለነሱ በጣም ትልቅ ፍቅርና አክብሮት ነበረን። ግን በተለይ ከኤልያስ ጋር ብዙ ትዝታዎች በዛ በከረንቦላ ቤት ምናምን አብረን አሳልፈናል እና እንደዛ ነበር። ከዛም አልፎ አሜሪካ ሄጅ ቶርናመንት ላይ ብዙ ጊዜ ተሳትፌ ነበር። ያው አሜሪካ የሄድኩበት ቶርናመንት ነው። እዚህም ሀሳቡን አምጥቼው እንጀምር ያደረገን እና እዛም በሚሄድበት ጊዜ እነሻምበልም ሆኑ ሌሎች ሙዚቀኞችም ስፖርተኞችም በጣም በመካከላቸው ስለተገኘው ደስ ብሏቸው በጣም ብዙ ይንከባከቡኝ እና ጥሩ ያስተናገዱኝ ነበር እና በዚህ አጋጣሚ እነሱንም አመስገን እፈልጋለሁኝ። ያው ሻምበል እንግዲህ ከዛ በኋላ ባለን ትውውቅ እዚህ ሜልበርን መጥቶ ነበርና እኔ በማገባበት ጊዜ እሱ ዮሐንስ ብርሃኑና አለማየሁ መኮንን ሶስቱም በቅርብ ጓደኞች ስለነበሩ ያው ማግባቴን ነግሬያቸው፣ መጥተው ቢጫወቱልኝ ፈቃደኝነታቸውን ስጠይቃቸው እንዲያውም እኛ ለአንተ ሰርግ በነፃ ነው መጥተው የምንጫወተው ብለውኝ፣ ያለ ክፍያ ነው ከዛ ድረስ መጥተው ራሱ ሰርጌን እንደዚያ ያደምቁልኝ እና በዚህ አጋጣሚ ሶስቱንም እንደገና መስገን እፈልጋለሁ እና ከዛ ጀምሮ እንግዲህ ከሻምበልም ጋር በተለያየ ጊዜ እዚህ ሲመጣ፣ እኔም አሜሪካ ሲሄድ ለቶርናመንት ግንኙነታችን እየዳበረ እዚህ ደርሷል። አሁን ደግሞ ጊዜ መስገን ለ28ኛው ለኢትዮጵያ ስፖርት በዓል ላይ እንደዚሁ ተገኝቶ ደግሞ ጥሩ ጊዜ እያሳለፍን ነው። በጣም አመሰግናለሁ ደስ ብሎኛል። የረጅም ጊዜ ጓደኝነት ለማህበረሰብም ይተርፋል የእናንተ ጓደኝነት። ሻምበል እዚህ በመምጣትህ እዚህ ያለውን ማህበረሰብ እያስደሰትክን ያለኸው ና መልካም ጓደኝነት ፍሬው ለሌላውም ይተርፋል ና በጣም ደስ የሚል ነገር ነው። ኤርሚያስ ጠቀስ ያደረገው ነገር አለ። ቱርናመንትን ከጀመሩት ሰዎች መካከል ኤርሚያስ አንዱ ነው እዚህ ሀገር ያ ቶርናመንት ዛሬ 28ኛው አመት ላይ ነው። ይህን ሁሉ በሺ የሚቆጠር እንበለው ዛሬ ያለው ሰው እንደዛ የሚሆን ነው። ሰውን ለማሰባሰብ ምክንያት የሆነው የኢትዮጵያውያን ቶርናመንት ነው። ለዚህ ደግሞ ከኋላ ያሉት የመሰረቱት ሰዎች አስተዋጽኦ ታላቅ ነው እና ሻምበል ቶርናመንቱን እንዴት አየኸው? በእርግጥ ነው የእናንተ ቶርናመንት አሜሪካን ሀገር ያለው ቶርናመንት በጣም ትልቅ ነው። የአሜሪካና አካባቢውንም ስለሚያጠቃልል በዚህ አጋጣሚ እንዴት እሳየኸው ቶርናመንቱ ምን ይመስላል? በጣም ቆንጆ ነው። አሜሪካን ሀገር ሲጀመር በአጋጣሚ የጀመርነው ሂውስተን ነበረ። ሂውስተን ያኔ ኳስ ሰውን ለማሰባሰብ ጽፌዋለሁ በታሪክ ሰማኒያ አራት ሰዎች ነበር እና ያኔ እኔ ማሲንቆይን እየዞርኩ እየዞርኩኝ ሰውን እያሰባሰብን ኳሱን የሰረትኩት አንደኛው እኔ ነኝ። አሜሪካ ነው እንዲያውም የሚገርመው በዋሽንግተን ታይም ጋዜጣ ላይ ሁላ ወጥተው ነበር። አንዲት ክር ያዘዝለው ሰውዬ እየዞረ ሕዝቡን ያስደስት ነበር ብለው እስካሁን አለ እንትኑ ላይ እና ብዙ ጊዜ አሜሪካኑ እንትን ላይ ሲዲዎች በመሸጥ እየሄድኩኝ አብሬን በመጫወት ከመድረክ ላይ የሲያትል ላይ የክብር እንግዳ ዋናው እኔ ነበርኩኝ ጋብዘው ነበር። እና ይሄኛው ደግሞ እነ ኤርሚያስ ወንድሙ እነለማን የሚያክል ያሉበት ሀገር ላይ ኳሱ እንደዚህ አድርጎ በማየቴ በጣም ደስ ብሎኛል። ትልቁ ነገር ምን አለ መሰለሽ በዓለም ላይ እኔ ስለምዞር፣ ኢትዮጵያ ኮሚኒቲ ደግሞ ሲኖር ለልጆቻችን ጥሩ ነው። አሁን እኔ ልጆች ሶስት ወንዶች አሉኝ። ሶስቱም ልጆች አማርኛ ያወራሉ። ኢትዮጵያ ኳስ ባለበት አንድም ቀን አይቀሩም እና የመጨረሻ ልጅ ኳስ ተጫዋች ነው እና በጣም ነው ደስ የሚለው። እኔ በአጠቃላይ ህይወቴ በሙሉ ኳስ ላይ ነው ያለው ታሪኬ እና የኢትዮጵያ ብሔራዊ ቡድን አዲስ አበባ ከተሸነፈ መኪና ረስቼ ወደ ቤት ሄድ ነበር እያለቀስኩ። ይህን የመሰለ እንትን ነው ያለኝ። እና አንድ ጊዜ ሳንጆርጅ ጅማ ሲጫወት ተሰባስበን አዲስ አበባ ስቴዲየም ስለተቀጣ ጅማ ይደረግ ተብሎ ጀማ ሄደን ስንሄድ ያኔ በቃ ሙሉ ጌታ ነበር ጎሏን ያገባት አንድ ለዜሮ አሸንፈን አገሩን በሙሉ ተደስተን ብለን ብለን ከዛ ቡና ይዘው ነው የሚያልፉትና ይፈተሽ መኪናው ተብሎ ሁሉም ሰው ሲፈተሽ፣ እኔ ጋር ሲመጣው ዋቃ ተነሳና ጉራገኛ ሰውየው ዞርበር ሰውየው ዞርበር ስለል ሰውየው ጠመንጃ ሰው ሰውየው ለኔ ሰጠና እኔ ዘበኛ የኛ መኪና ብቻ ሳይፈተሽ እና በጣም በጣም በጣም እኔ ኳስ ተጫዋች ሲባል የእናቴ ልጆች ነው የሚመስሉ በጣም የእናንተ በጣም ደስ ይላል። ቆንጆ ነው። እየተደሰትኩ ነው። እየተደሰት እና ያለ ነው ልጆቹ በጣም ጥሩ የሚጫወቱ ልጆች ነው ያሉት፣ አይቻለሁ። ተላልቆችም በጣም ጥሩ ነው የሚጫወቱ፣ አይቻለሁ። እና ወደፊት ደግሞ እየበረታችሁ እየበረታችሁ፣ እርግጠኛ ነኝ ከዚህ በኋላ ሌላ ጊዜ በሺ የሚቆጠር ሰው ነው ያለው። አሁን ደግሞ ሌላ ጊዜ በሀያሺ የሚቆጠር ሰው እየመጣ እኛም የምንዘፍንበት ጓደኞችም እየመጡ የሚዘፍንበት ቦታ ይሆናል ብዬ በቃ ተስፋ ይኖረኛል። አመሰግናለሁ። አመሰግናለን። ኤርምያስ እንዴት ነው? እናንተ የጀምራችሁት ፍሬዚ ደረጃ ደርሷል፣ ሀያ ስምንት አመት። እናንተም በህይወት በጤና ኖራችሁ ይህንን ስታየው ምን ተሰማ ያለው እሱ ሁኔታ ምን ይመስላል? በጣም ነው ደስ ያለኝ። እንግዲህ ያው እኛም የመሰረት ነው፣ ለዚሁ ነው እዚህ ደርሰው ማየቱ በዛ ላይ ደግሞ በጥሩ እጅ ላይ እንዳለ ማየቱ በተለይ አሁን ያሉት የኮሚኒቲ ሰራተኞችም በዚህ አጋጣሚ ከሊቀመንበሩ ከተስፋ የጀምሮ ሌሎቹም በሙሉ ከነሱ ከኋላቸው በመሆን ለማገዝ ዝግጁ ነን። ግን ያው የተጀመረው የኢትዮጵያኖችን ለማገናኘት ነው ዋናው መንፈሱ። ያ እስከሆነ ድረስ አሁን በጣም ደስ ይላል። በተለይ በጣም ብዙ ወጣቶች ነው ያየሁት። እንግዲህ የዛሬ ሶስት አራት አመት ደግሞ እነዚህ አድገው በጣም ትልቅ ቶርናመንት እንደሚሆን ተስፋ አለኝ እና ጥሩ ነው። ያው እንግዲህ መረዳዳትና መተጋገዝ ነው የሚያስፈልገው። ሁሉም የሚቻለውን ማድረግ ብቻ ነው እና ደስ ይላል፣ በጣም ደስ ይላል። የሻምበል መምጣት ቆንጆ ነው እና በተለይ በኢትዮጵያ እንደ ላይ በተለመደው ሀገራዊ ዘፈኑ በጣም አስደስቶናል። ህዝቡ በሙሉ እንደተደሰተና ያውም ይሄን ሁሉ ኪሎ ሜትር አቆራርጦ ደክሞት ነበር ሲመጣ ያ ሁሉ ድካሙ ጠፍቶለት ያንን የመሰለ ቆንጆ ፐርፎርማንስ አሳይቶ ሰውን በማስደሰቱ እንግዲህ የመጨረሻው እንደማይሆንና በሚቀጥሉት ጊዜያቶችም እንደምናየው ተስፋ አለኝና በዚህ አጋጣሚ በጣም ማመስገን እፈልጋለሁ። እንዲሁም አንቺንም ኤስቢኤስንም በጣም አመሰግናለሁኝ ሁል ጊዜ ለምታደርጉት ለኮሚኒቲው አስተዋጽኦ ለስፖርቱም፣ ለሁሉም ነገር በጣም ከልብ ያመሰግናቸዋለሁ። ቀርቧል ለኤስቤስ ራዲዮ ማርታ ጸጋው ነበርኩ። ከሜልበርን እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።